ጤናና አካባቢ ከወራት በፊት በተለምዶ የሚጥል በሽታ በሚል ስለሚታወቀው ኤፕሊፕሲ ምንነት ላይ እያተኮረ ለሁለት ሳምንት ተከታታይ መሰናዶ ማቅረባችን ይታወሳል። ይህን የተከታተሉ አበባያና የተባሉ አድማጭ ከኢትዮጵያ የላኩልን ስለ ጉዳዩ ተጨማሪ መረጃዎችን ያካተተ ደብዳቤ ከሰሞኑ ደርሶናል። የተከበሩ አድማጫችን፣ በቅድሚያ ዝግጅቶቻችንን ስለሚከታተሉ ምስጋናችን ይድረሱ። ስለ ኤፕሊፕሲ ተጨማሪ መረጃዎችን ከኛ ለማግኘት በጉጉት እንደሚጠብቁም ገልጸውልናል። ጤና ይስጥልኝ፣ የዝግጅታችን ተከታታዮች እንደምንሰነበታችሁ። የዝግጅታችን አድማጭ የሆኑት አበባ ያና የላኩልን ስለዚህ የጤና ችግር ታማሚዎችም ሆኑ ቤተሰቦቻቸው ቢያውቁት ለመፍትሄ የሚረዱ ጠቃሚ መረጃዎች በመሆናቸው በእናንተ ስም ልናመሰግናቸው እንወዳለን። ከመረጃዎቹ እንደተረዳ ነውም ትኩረቱም በዚህ የጤና ችግር ላይ ያደረገ ድርጅት ኢትዮጵያ ውስጥ ይገኛል። ኬር ኤፕሊፕሲ ኢትዮጵያ ይባላል። ብዙዎች መረጃውን ማግኘት ይችሉ ዘንድ የድርጅቱን መስራች ለዛሬ እንግዳችን አድርገናቸዋል። ለጥቂት ደቂቃዎች አብራችሁን ቆዩ። ከሪፕሊፕሲ ኢትዮጵያ በሚያሰራጫቸው በራሪ ጽሁፎች አማካኝነት ሰዎች ስለበሽታው ምንነት እንዲረዱ፣ ለኤፕሊፕሲ መንስኤ ሊሆኑ ስለሚችሉ ምክንያቶች ድንገት በሽታው ለጣለ ሰው ሊደረግ ስለሚገባው የመጀመሪያ እርዳታና ጥንቃቄ በዝርዝር ይመክራል። ይህ የጤና ችግር እርግማንም ሆነ ከርኩስ መንፈስ ቁርኝት ጋር ምንም ግንኙነት እንደሌለው የሚያስረዳው ከሪፕሊፕሲ በወር አንድ ቀን የሚካሄድ የአቻ ለአቻ የመደጋገፊያ መድረክም አለው። ቴሬፕሊፕሲ በዚህ የጤና ችግር የሚሰቃዩ ወገኖች ትኩረትና ሕክምና እንዲያገኙ የበሽታው ምንነት ታውቆም ታማሚዎቹ በህብረተሰብ ውስጥ መገለል እንዳይደርስባቸው የማድረግ ራዕይ ሰንቆ በኢትዮጵያ ስራ የጀመረ ቀዳሚ ግብረሰናይ ድርጅት ነው። ከተቋቋመም አራት ዓመት ከመንፈቅ እንደሆነው ከመስራችና ስራ አስኪያጇ ከወይዘሮ እናት የእውነቱ ለመረዳት ችለናል። ኢትዮጵያ ውስጥ ግማሽ ሚሊዮን የሚሆኑ የኤፕሊፕሲ ታማሚዎች በቂ ሕክምና ሳያገኙ ከችግሩ ጋር እንደሚኖሩ መረጃዎች ያመለክታሉ። በዚህ ላይ ህብረተሰቡ ይህን የጤና ችግር የሚረዳበት መንገድ ለታማሚዎቹ ተጨማሪ መገለልን እንዳስከተለም ጉዳዩን በቅርበት የሚከታተሉት ይናገራሉ። የኬር ኤፕሊፕሲ መስራች ወደዚህ ስራ የገቡት ህብረተሰቡ ስለዚህ ህመም ምንነት ይበልጥ እንዲረዳ በማሰብ መሆኑን ተናግረዋል። ይህንን በጎ አድራጎት ድርጅት እንደጀምር ያነሳሳኝ እኔ ራሴ የሚጥል ህመም ታማሚ ነኝ። ግን እድለኛ ሆኜ መጀመሪያ ጊዜ ሲያመኝ አስራ ሰባት አመቴ ነበረ። ወዲያው ቤተሰቦቼ ወደ ህክምና ተቋም ወስደውኝ ከዛም ወደ እንግሊዝ ሀገር ሄድኩኝ እና ወደ ሀያ ሰባት አመት ያህል እንግሊዝ ሀገር ኖሬ ነው አሁን ወደ ኢትዮጵያ ይሄንን ስራ ለመስራት የተመለስኩት። እንግሊዝ ሀገር በነበርኩበት ጊዜ እንደ ማንም ታማሚ ከኤፕለፕሲ ጋር መኖር ያለውን ቻሌንጅ እኔም ኖሬበታለሁ። ህብረተሰቡ የሚጥል ህመም እንደ ልብ ህመም እንደ ደም ብዛት እንደ የተለያየ ህመሞች አይነት ስለሆነ የሚቆጠረው መገለሉ ስለሌለ፣ ጀመነ ዲግሪንም ሰከንድ ዲግሪንም ማስተርሴን በፓብሊክ ሄልት ሰርቲ ጥሩ የሆነ ኑሮ ንኖር ነበረ። እና የሚጥል ህመም አንድ ሰው ስላለበት ህይወት መቆም አለበት አይደለም። ህክምናን በማድረግ መማር ይቻላል፣ መስራት ይቻላል፣ ማግባት ይቻላል፣ መውለድ ይቻላል። ያ ከሆነ ፍላጎት እና የሚጥል ህመም ከምንም ወደኋላ የሚጎትት አይደለም የሚለው እማምንበት ነበረ። ምንም እንኳን ግብረ ሰናዩ ድርጅት ከተቋቋመ አጭር ጊዜ ቢሆንም ጥቂት የማይባሉ ወገኖች ግንዛቤ እንዳገኙ ወይዘሮ እናት ያስረዳሉ። ጉዳዩ ከእምነት እየተያያዘ ስለሚታይ ግን የሰዎችን አስተሳሰብ ለመለወጥ አዳጋችነቱን ተገንዝበዋል። በእርግጥ የሰውን አስተሳሰብ እና አመለካከት መቀየር በጣም ከባድ ነው። እሱና አንድ ነገር የተማርኩት አሁን በተለይ ደግሞ ከእምነት ጋር የተያያዘን ነገር ቀላሉ ሊለውጠው ብዙ ሕዝብ ፈቃደኛ አይደለም እና ከባድ ነው። ግን ቢሆንም አትሊስት በሀገራችን ላለፉት አራት አመት ተኩል ስለሚጥል ህመም ተወርቷል። በሚዲያ ተወርቷል። በአመት አንድ ጊዜ ካምፔን አለን አዌርነስ የምንፈጥርበት አንድ ሳምንት ሙሉ፣ ከዛ መዝጊያውን ደግሞ የእግር ጉዞ እናደርጋለን። እና እነዚህም ነገሮች የሚታዩ ሆነዋል በከተማችን ከአዲስ አበባም ውጭ ወተን በክልል እነዚሁ እንሰራለን። እና የምንፈልገውን ያህል ለውጥ ኦፍኮርስ አላመጣንም፣ አጭር ጊዜ ነው። ግን ታማሚዎች ወደ ህክምና ተቋም ይሄዳሉ ፕሮግራማቸው ሰምተን ህክምና እንዳለው አውቀን ሄድን፣ ልጆቻችንን ወሰድን፣ እንደዛ ነገሮች መረጃ ይደርሰናል። ልክ ነው። በዚህ በአጭር ጊዜ ውስጥ እንዲህ ስር የሰደደን አመለካከት በቀላሉ መለወጥ እንደማይቻል ይገመታል። ግን ዋናው ነገር ሰዎች በተለይ ታማሚዎች ወደ እናንተ መምጣት መጀመራቸው፣ ህክምና መኖሩን ማወቃቸው ይሄ አቻላቻ የውይይት መድረክ ያለው እሱ እሱ ትልቅ አስተዋጽኦ እንደሚኖረው እገምታለሁ። እንደው በዛ ላይ ምን ያህል ተሳታፊዎች ይመጣሉ? እንግዲህ እሱ ፕሮግራም ላይ ሁለት ነው፣ ዓላማችን አንደኛው እርስ በርስ መደጋገፍ እንዲችሉ። የሚጥል ህመም በጣም ብቸኝነትን የሚያመጣ እና ስነ ልቦናዊ ችግሮችን አብሮ በመገለል ምክንያት የሚያመጣ ህመም ነው። እንደዚህ ግን ሌላውም የሚያልፍበትን ሼር ሲያደርግና እርስ በርስ መጠነካከር ሲመጣ መንፈስ ይጠነክራላ አንዱ እሱ ነው ዓላማችን ሁለትኛ ደግሞ በዛን ቀን ኒውሮሎጂስቶች የሚጥል ህመም ላይ የሚሰሩ በበጎ ፈቃደኝነት መተው ያስተምራሉ ያዩዋቸዋል ኮሚኒቲ ክሊኒክ ራን እናደርጋለን ማለት ነው ያ ትልቅ ለውጥን አይተናል ሰው ላይ ሲያመጣ ኦን አቨሬጅ ከአርባ ሀምሳም ድረስ ሰዎች የሚመጡበት ሁኔታ አለ ሬጉለርሊ ማለት ነው እንግዲህ እንደሚያውቁት ይሄ ችግር በጣም መጠነ ሰፊ ነው። እናንተ ያላችሁት ዋና ከተማ ላይ ነው እና የተለያዩ አካባቢዎችም ይሄ ችግር በመኖሩ ዋና ከተማው ላይ የተጀመረው ነገር ወደ ሌሎችም አካባቢዎች እንዲስፋፋና ሰዎች መረጃ እንዲያገኙ መታከም እንደሚችል በተለይ ልጇ በእንደዚህ ያለ ችግር ውስጥ ያለናት በሕክምና እንደሚረዳ ማወቋ ወደ ሀኪም እንድትሄድ ይረዳታል ና እነሱን ለመድረስ የምትሞክሩበት እንደው በበጎ ፈቃደኝነት ተዘዋውረው የሚረዷችሁ ሰዎች አሉ አሁን ይሄ ድርጅት የተቋቋመው በኢትዮጵያ ላይ ለመስራት ነው አዲስ አበባ ላይ ብቻ አይደለም በየአመቱ የምናደርገውን የአዌርነስ ካምፔኝ ሁልጊዜ በአዲስ አበባ ብቻ እንዲሆን አንፈልግም ምክንያቱም ብሔራዊ የሚጥል ህመም ሳምንት ነው የሚባለው ብሔራዊ ከሆነ ደግሞ ሁሉም ክልል ላይ ይሄ ነገር ቢዞ የኛም የእኛም ነው የሚለውን መንፈስ ማዳብር እንችላለን ከሚለው አንጻር አንድ አመት አዲስ አበባ አንድ አመት ክልል ላይ ነው የምናደርገው። ባለፈው ሚዛን ቴፒ ላይ አድርገን ነበረ፣ ደቡብ ክልል ቤንች ማጂ ዞን ላይ ማለት ነው። እዛ ደግሞ ትንሽ ችግሩ ያየለ ነው። በቁጥር ብቻ ሳይሆን አመለካከቱ። ሌላው የኢትዮጵያ ክፍል ስቴጂ አንቺ እንደ አንድ ሰው ክፉ መንፈስ እንደያዘሽ ነው የሚታሰበው። እዛ አካባቢ ደግሞ ይሄ ክፉ መንፈስ በአንቺ ቤተሰቡ ሊያጠቃ ወይም ሊጎዳ መጣ ነው እና ሊትራሊ ሰዎችን ይገላሉ፣ ወይ ከገደል ወርውረው፣ ወይ አንዳንዴ ውሃ ውስጥ ዘፍቀው የተለያዩ ኬዞች አሉ እና ሰዎች በተለይ እድሜያቸው ራሳቸውን ከአንድ ቦታ አንድ ቦታ አዛውረው መሄድ የሚችሉበት ጋር ሲደርስ ከዛ አካባቢ ይወጡና ወደ ሚዛን ቴፒ ጎዳና መተዳደርን ይጀምራሉ፣ ህይወትን ለማትረፍ ማለት ነው። ስለዚህ እዛ አካባቢ ብዙ ግንዛቤ ማስጨበጫ ስራዎችን ሰርተናል። ትልቅ ለውጥ በ ክልሉም ያለው ጤና ቢሮ እነሱን ተረድተው የመድኃኒት እርዳታ አቅርቦትም ለማድረግ ኮሚትመንት ውስጥ ገብተው ያንን እየረዱ ነው። እንደዚሁም ደግሞ በራሪ ወረቀቶችን ግንዛቤ ማስጨበጫ በኦሮምኛ በትግርኛ አስተርጉመን በተለያየ ቦታ እንበትናለን። ያው በምንችለው አዲስ ነን፣ ትንሽ ነን፣ አቅም የለም ከገንዘብም አንፃር ሆነ ከሰው ኃይልም ስለዚህ የምንፈልገውን ያህልም ባንደስ በምንችለው ጥሩ የሆነ ስትራቴጂ በመጠቀም ኢንፎርሜሽንን እናስተላልፋለን። በዚህ የጤና ችግር ውስጥ ያሉ ወገኖች ተገቢውን ሕክምና ካገኙ ካሰቡበት ለመድረስ እንደማይሳ ናቸው። እሳቸውም ሆኑ ከዚህ ቀደም በዚሁ መሰናዶ ቀርበው ስለበሽታው በሽታው ያስረዱን እንግዳ ምሳሌ ናቸው። ይቻላል፣ ነው የኔ ቃል የድርጅቱም ቃል። ከሚጥል ህመም ጋር ስኬታማ ህይወት መኖር ይቻላል። ግን ምንድን ነው? ያንን ህይወት ለመኖር የቤተሰብ ድጋፍ ይጠይቃል። የኮሚኒቲ ድጋፍ ይጠይቃል። እንደ ሀገር ድጋፍ እና አመለካከት ለውጥ ይጠይቃል። ቤተሰብ ብቻውን ሲታገለው ይከብዳል። ግን የአመለካከት ለውጥ ቢመጣ ያንን ያቀለዋል ብዬ አምናለሁ። የኤፕለፕሲ እርግጥ አንዳንድ ሪስክ ያላቸውን አክቲቪቲዎችም ሆነ ስራዎችም ሆነ አለመስራት ይመረጣል። ከዛ ባሻገር ግን መደረስ ይችላል የሚፈለገው ቦታ። እርስዎ እንደገለጹት እንደ ማንኛውም የጤና ችግር ሰዎች እንደ ማንኛውም ህመም አይተውት ሕክምና ለማግኘት ወደ ሐኪም መሄድ አለባቸው። አይደለም ትክክል። ማለት ምንድን ነው የሚጥል ህመምን ትንሽ ለየት የሚያደርገው አብሮት የሚመጣው ትሮማ ነው። የት እንደምትወድቅ አታውቂም። እንደዛ አይነት ከሆነ ሲዥር ታይፕ ማለት ነው። ከሲዥሩ ይልቅ የሚጎዳው አብሮ ሊመጣ የሚችለው አደጋ ነው። በመጥፎ ቦታ ላይ መውደቅ፣ እሳት ላይ መውደቅ፣ መቃጠል። አሁን ብዙ ሴቶች በስራች ሰዎችን የሚያጋጥመን ይህንን ነው። እንጀራ ሲጋገሩ ምግብ ሲሰሩ ማለት ነው። እና ራስን ከእንደዛ ነገር መጠበቅ የምትችው መድኃኒትን ሳያቋርጦ በመውሰድ ማለት ነው። ያንን ካደረጉ የሀኪምን ምክር ከተቀበሉና ላይፍ ስታይልን ካስተካከልሽ እንደ ማንም ስኬታማ ህይወትን መኖር ትችያለሽ። እና ወደ እናንተ ሌሎች ሰዎች መጥተው መረጃ እንዲያገኙ ምንድን ነው የሚመክሯቸው? በአዲስ አበባ ቁጥራችን ዜሮ ዘጠኝ አርባ ሀያ ስድስት ሀያ አምስት ሰማኒያ አንድ ነው። ዜሮ ዘጠኝ አርባ ሀያ ስድስት ሀያ አምስት ሰማኒያ አንድ ኬር ኤፕለፕሲ ኢትዮጵያ ይባላል ድርጅታችን። ከሰኞ እስከ አርብ ከሁለት ሰዓት ተኩል እስከ አስራ አንድ ሰዓት ተኩል እንሰራለን። በማንኛውም ሰዓት ደውሉልን፣ በምንችለው ሁሉ እንረዳችኋለን። ለኢትዮጵያ ሕዝብ ደግሞ ይህን ለሚያዳምጥ ሕዝብ ደግሞ የሚጥል ህመም የአንጎል የነርቭ ችግር ነው እንጂ ከእርኩስ መንፈስ ወይም ከኒ መንፈስ ጋር የተገናኘ ህመም አይደለም እና ያ የወደኋላ የቀረ አመለካከት ታማሚውን በጣም ይጎዳል፣ ቤተሰቡን በጣም ይጎዳል እና ለመማር ኦፕን የሆነ ልብና ማይንድ ይኑረን እላለሁ። በዚህ አጋጣሚም አዲስ አበባ በየካቲት 12 በዘውዲቱ በጳውሎስ እንዲሁም በጦር ኃይሎች ሐኪም ቤቶች በተጨማሪም በተለያዩ የግል ክሊኒኮች ለዚህ የጤና ችግር ሕክምና እንደሚሰጥ ከሪፕሊፕሴ የሚያሰራጨው በራሪ ጽሑፍ ያመለክታል። ዝርዝር መረጃዎችን ወይዘሮ እናት በሰጡት አድራሻ በመደወልም ማግኘት እንደምትችሉ ልንገልጽ እንወዳለን። ለቃለመልልሱ የተባበሩንን የኬር ኤፕሊፕሲ መስራችና ስራ አስኪያጅ እናመሰግናለን። የተከበሩ አድማጫችን አበበ በድጋሚ ምስጋናችን ይድረሱ። አድማጮች ለዕለቱ ያልነውን በዚሁ አበቃን። ጥቆማና አስተያየታችሁ አይለየን። ሸዋ ነኝ። ሰላም ሁኑ።